መዝሙር 23 ለእግዚአብሔር ምድር በምልአ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ ወውእቱ በባህር ሳረራ ወበአፍላ ግኒ ውእቱ አጽንኣ መኑ ያዕርግ ውስተደብረ እግዚአብሔር ወመኑ ይቀውም ውስተመካነ መቅደሱ ዘንጹሕ ልቡ ወንጹሕ እደዊሁ ወዘኢነሳ ከንቶ በላይ ለነብሱ ወዘኢመሐለ በጕሕሉት ለቢጹ ውእቱ ይነሥእ በረከተ እምኀበ እግዚአብሔር ወሳይሉኒ እምኀበ እግዚአብሔር አምላኩ ዛቲ ትውልድ ተሃሶለቱ ወተኀሥሥ ገጾ ለአምላከ ያዕቆብ አርኅዉ ኆኃተ መኳንንት ወይትረኃዋ ኆኃት ለን ፍጥረት ወይባእ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት እግዚአብሔር ኃያል ወጽኑዕ እግዚአብሔር ሃያል በውስተ ጸብ አረሁ ሆሃተ መኳንንት ወይ ተራሃዋ ሆሃት ለእን ፍጥረት ወሂባ ንጉሰ ስባት መኑ ውእቱ ዝንቱ ንጉሰ ስባት እግዚአብሔር አምላክ ሃያላን ውእቱ ዝንቱ ንጉሰ ስባት